The Voice of America. ምስራቅ አፍሪቃ አሁንም ለጋዜጠኞች አስቸጋሪ ቦታ እንደሆነ ለመረጃ ነጻነት የሚሟገተው አንቀጽ አስራ ዘጠኝ አስታወቀ። የሰብአዊ መብት ተከራካሪው አምነስቲ ኢንተርናሽናል ዛሬ በኬንያ ናይሮቢ መረጃ ነጻነት ቀን መታሰቢያ ፕሮግራም ላይ ባቀረበው ሪፖርት የኬንያ የ2010 ዓ ም ምርጫ ተከትሎ በጋዜጠኞች ላይ የሚደርስ ጥቃት መብዛቱን ታንዛኒያ በጦማሪዎች ላይ ክፍያን የሚያስገድድ ሕግ ማጽደቋና ኡጋንዳ ደግሞ በቅርቡ የማህበራዊ ሚዲያ አጠቃቀም ላይ ታሪፍ ለመጣል ማሳወቋ የመረጃ ነጻነት በምስራቅ አፍሪካ ይባስኑ እንዲያሽቆለቁል ማድረጉን የአንቀጽ 19 የምስራቅ አፍሪካ ቦርድ ሰብሳቢ ጆን ጋሺ ተናግረዋል። በዝግጅቱ ላይ በቅርቡ ከእስር የተለቀቀው ጋዜጠኛ እስክንድር ነጋ ለታዳሚዎች በምስራቅ አፍሪካ ነጻ ፕረስ እንዳይተገበር እንቅፋት የሆኑት የሀገር መሪዎች ናቸው ሲል ተችቷል። ገልሞ ዳዊት ተጨማሪ ዝርዝር አለው። ምስራቅ አፍሪካ ለጋዜጠኝነት አስቸጋሪ መሆኑን አርቲክል 19 አስታወቀ። መቀመጫውን እንግሊዝ ያደረገውና ሀሳብን በነጻነት ለመግለጽ መብት እንዲሁም ለመረጃ ነጻነት የሚሟገተው ይህ ድርጅት በቀጠናው በተለይ በሶማሊያና በኤርትራ በጋዜጠኞች ላይ የሚደርሰው ጥቃት እንዳሳሰበው አስታውቋል። ዛሬ የዓለም የፕሬስ ነጻነት ቀን ለማሰብ አምነስቲ ኢንተርናሽናል ኬንያ ቢሮ ባዘጋጀው ፕሮግራም ላይ የአርቲክል 19 የምስራቅ አፍሪካ ቦርድ ሰብሳቢ ምስተር ጆን ጋሺ ስለ አጠቃላይ የምስራቅ አፍሪካ ጋዜጠኞች መብት እንደሚከተለው ገልጸዋል። ሶማሊያ ለጋዜጠኞች አደገኛ ቦታ መሆኗ ቀጥሏል። ከዚያ ኤርትራን እናገኛለን፣ እርሷም እንደ ተዘጋ ሱቅ ነች። ኢትዮጵያም በዚህ ረገድ ጥሩ ነገር የላትም። ሌላ በቀጠናው ለጋዜጠኞች አደጋ የሆነችም አለች፣ ደቡብ ሱዳን። የቡሩንዲ ጉዳይም አለ። በሩዋንዳ ደግሞ ሌላ አሳሳቢ ነገር ተከሰቷል። በተለይ ወደ ነጻ ፕሬሱ ስንመጣ በሩዋንዳም ተመሳሳይ ችግር እናገኛለን። ሚስተር ጆን በኬንያ በታንዛኒያና በኡጋንዳ ያለውን የመረጃ ነጻነት ችግር ለይተው አስቀምጠዋል። በኬንያ ጋዜጠኞች ላይ ጥቃት የሚደርሰው ወቅቶችን ጠብቆ እንደሆነ ነው ያነሱት። በተለይ ባለፈው የኬንያ ምርጫ ወቅት በጋዜጠኞችና በሚዲያ ተቋማት ላይ የተለያዩ ጥቃቶች ደርሰው እንደነበር የድርጅታቸውን ሪፖርት ሲያቀርቡ ገልጸዋል። እንደምሳሌም በባለፈው ነሐሴ 2009 የኬንያ ምርጫ ጊዜ በጋዜጠኞች ላይ 29 ጥቃት መድረሱን፣ በጥቅምት 2010 የኬንያ ፕሬዝዳንታዊ ምርጫ በድጋሚ ሲደረግም በተመሳሳይ በጋዜጠኞች ላይ 12 ጥቃቶች ደርሰው ድርጅታቸው እንደመዘገበ አንስተዋል። ሌላው በሪፖርቱ የተካተተችው ታንዛኒያ ናት። ታንዛኒያ በያዝነው ወር ላይ ያስተላለፈችው የኤሌክትሮኒክና ግንኙነት አዋጅ ለሀገሪቱ የመረጃና ግንኙነት ባለስልጣን ከገደብ ውጭ የሆነ መብት ስለሚሰጥ የመረጃ ነፃነትን ይጋፋል ሲል ተችተዋል። በተጨማሪም በታንዛኒያ ፓርላማ የጸደቀው ይህ አዋጅ ጦማሪዎች ለገጻቸው ክፍያ እንዲጠየቁም ያስገድዳል። ምስተር ጆን በኡጋንዳ ስላለው ሁኔታ በቅርቡ የሀገሪቱ መንግስት በማህበራዊ ሚዲያ ላይ ታሪፍ ሊያስቀምጥ በመሆኑ ኡጋንዳም በመረጃ ነጻነት ረገድ ወደ ኋላ እየሄደች እንዳለች ያሳያል ብለዋል። ምስተር ጆን በኢትዮጵያ ያለውን የፕሬስ ነጻነት ችግር መንግስት መፍታት አለበት ይላሉ። መረጃን በነጻነት የማግኘት መብትና የሚዲያ ነጻነት በኢትዮጵያ በጭቆና ስር ነው የነበረው። በኢትዮጵያ ያሉ ጋዜጠኞችና የሰብአዊ መብት ተከራካሪዎች በመንግሥትና በግለሰቦችም ዛቻና ማስፈራሪያ ሲደርስባቸው ቆይቷል በዚህ በአዲሱ አመራር አዲስ ጅማሬ ይኖራል ብለን ተስፋ እናደርጋለን በአምነስቲ ኢንተርናሽናል ኬንያ በተዘጋጀው የመታሰቢያ ፕሮግራም ላይ ጋዜጠኛ እስክንድር ነጋ ተገኝቶ በጋዜጠኝነት ህይወቱ ስላለው ተሞክሮው አጋርተዋል እስክንድር በንግግሩ በተለይ በምስራቅ አፍሪካ የመረጃ ነጻነት እንዳይከበር የአገር መሪዎች ችግር እንደሆነ ነው የተናገረው በሀገሩ የጋዜጠኞች መብት እንዲከበር የኢትዮጵያ ጋዜጠኞች መትጋት አለባቸው ሲል አሳስበዋል። ጋዜጠኞች ለዲሞክራሲ መታገል አለባቸው፣ ለራሳቸው መብት ብቻ መታገል አይገባቸው። የራሳቸውን ነጻነት እንዳልኩት በተናጠን ማስከበር አይችሉም። የእነሱ መብት የአጠቃላይ መብቱ አካል ነው። በኢትዮጵያ ውስጥ አሁን ዲሞክራሲ ስለሌለ ለአጠቃላይ ዲሞክራሲያዊ መብት መታገል አለበት። ከዛ በኋላ ነው ሙያውን መኖር የሚችለው። የዘንድሮ የዓለም የፕሬስ ነጻነት ቀን ዛሬ በአክራ ጋና እየተከበረ ይገኛል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ